ደወሌ ድሬዳዋ በሚወስደው ጎዳና ተዘግተው የነበረው መስመር ተከፈተ ይለናል። በአፋር ክልል ልዩ ኃይሎች የሚደርሰውን ጥቃት ለመቃወምና ሶስቱ አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲካለሉ ለመጠየቅ የኢሳ ሶማሌዎች በትላንትናው እለት ከድሬዳዋ ደወሌ የሚወስደውን መስመር ዘግተውት ነበር። ሆኖም በትላንትናው እለት ከሌሊቱ ሰባት ሰዓት ድረስ ከዘለቀ ድርድር በኋላ መንገዱ እንዲከፈት ከስምምነት ተደርሶ በዛሬው እለት ለትራፊክ ክፍት መሆኑንም የሶማሌ ክልል ምክትል አስተዳዳሪ አቶ አደም ፋራህ ተናግረዋል። እንደ አቶ አደም ገለጣም ሰሞኑን በአፋር ልዩ ፖሊስ በተፈጸመ ጥቃት አስራ ስምንት ሰዎች ሲገደሉ የአፋር ልዩ ኃይል ከሶስቱ የሶማሌ የሚበዙባቸው ቀበሌዎች እንዲወጣ በተደረሰው ስምምነት አዲሱ የአፋር ክልል አስተዳደርም ተስማምቶበት ነበር ይላሉ። አዲስ ቸኮል ዝርዝሩን ይዟል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ አደም ፋራህ ዛሬ በሰጡት መግለጫ የአፋር ክልል ልዩ ኃይል አስቀድሞ የተደረሰባቸውን ስምምነቶች በመጣት ሰሞኑን ሶማሌዎች ማፈናቀሉንና ና አስራ ስምንት ሰዎችን መግደሉን ገልጸው ይህንን በመቃወም ጅቡቲን ከምስራቅ ኢትዮጵያ የሚያገናኘው የድሬዳዋ ደወሌ መንገድ ተዘግቶ ነበር ብለዋል። ሆኖም የሀገር ሽማግሌዎች የክልሉ ወጣቶች የጎሳ መሪዎች የክልል ርዕሰ መስተዳድር አቶ ሙስጠፊ ኦመር ምክትሉ አቶ አደም ፋራ እና የፌዴራል ከፍተኛ አመራሮች በተገኙበት ትላንትና እስከ ሌሊቱ ሰባት ሰዓት በተደረገ ድርድር ከስምምነት ላይ ተደርሶ መንገዱ ለትራፊክ ክፍት ሆኗል የተደረሰው ስምምነት ሌሎች ነጥቦችን የሚያካትት እንደሆነ ነው አቶ አደም የሚናገሩት ጅቡቲን ከድሬዳዋ የሚያገናኘው መንገድም ትናንትና የተዘጋበት ሁኔታ ነበር ይሄ መንገድ ለሀገራችን ኢኮኖሚ እጅግ ወሳኝ ስለሆነ ቶሎ ችግሩ መፈታት አለበት በሚል የሶማሌ ክልል ርዕሰ መስተዳደር፣ እኔም የሶማሌ ክልል ምክትል ርዕሰ መስተዳደርና ከፌደራል መንግስት የተወከሉ አካላት በጋራ ሆነን የሀገር ሽማግሎችን የሃይማኖት አባቶችንና ወጣቶችን ትላንት አነጋግረናል። በውይይታችንም ማጠቃለያ ላይ አንደኛ በአካባቢ ሞት መቆም አለበት የመቁሰል አደጋ መቆም አለበት። መፈናቀሉ መቆም አለበት። ለዚህ የአካባቢው ኅብረተሰብ የበኩላቸውን ድርሻ እንዲወጡ ተስማምተናል። በዚሁ መሰረት ግጭቶች የቆሙበት ሁኔታ አለ። በሁለተኛ ደረጃ በአካባቢ ጉዳት የደረሰባቸው ዜጎች አስቸኳይ እርዳታ እንዲደርሳቸው የፌደራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን እንደሚያደርግ እስከ ስምምነት ላይ ደርሰናል። እንቅስቃሴዎችም ተጀምረዋል። በሶስተኛ ደረጃ መንገዱ እንዲከፈት የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች ተቀናጅተው የተዘጉ መንገዶችን የማስከፈት ስራ እንዲሰሩ ተስማምተን እስከ ሌሊቱ ሰባት ሰዓት ድረስ ስራው ሲሰራ ቆይቶ መንገዱ ሙሉ በሙሉ ተከፍቷል። ስለሆነም የጅቡቲና ኢትዮጵያ መንገድ በአሁኑ ወቅት ክፍት ነው። የሲቲ ዞን ወጣቶች በርበርታ ሊቀመንበር የሆነው ወጣት ጣህር ወሎም ተዘግቶ የነበረው መንገድ መከፈቱን አረጋግጦልኛል። ገዳማይቱ፣ አደይቱና እንዱፎ የተባሉ ሶስቱ አወዛጋቢ ቀበሌዎች ላይ ሲነሳ የነበረው ይገባኛል ጥያቄ ታህሳስ 2007 ዓ.ም በተደረሰ ስምምነት በአፋር ክልል ስር ራሳቸውን በራሳቸው እንዲያስተዳድሩ፣ በራሳቸው ቋንቋ እንዲማሩ፣ የቀበሌዎችን በጀትና የልማት ፍላጎት ደግሞ የአፋር ክልል እንዲያሟላ ተወስኑ እንደነበር አቶ አደም ያስታውሳሉ። ሆኖም በስምምነቱ አፈጻጸም ላይ ችግሮች እንደነበሩ የሚናገሩት አቶ አደም ይህንን በመቃወም የወንዱፎ ቀበሌ ነዋሪዎች መብታችን አልተከበረም በሚል ሰላማዊ ሰልፍ አካሄደዋል ብለዋል። እሳቸው ባላቸው መረጃ መሰረት ሰላማዊ ሰልፉ በሰላም ተጀምሮ በሰላም የተጠናቀቀ ቢሆንም ነዋሪዎቹ ሶማሌ ስለሆንን መሬታችን ከሶማሌ ክልል ጋር ኩታገጥም በመሆኑ ወደ ሶማሌ ክልል እንካለል ማለታቸውንና የአፋር ክልል ሰንደቅ ዓላማ ማውረዳቸውን ይናገራሉ። የሶማሌ ክልል ከዚህ በፊት በነበረው ስምምነት መሰረት ድርጊቱ ትክክል አለመሆኑን አስገንዝበው የአፋር ክልል ሰንደቅ ዓላማ ተመልሶ እንዲውለበለብ የሚመለከታቸውን አካላት አነጋግረው አሳምነው የነበረ ቢሆንም የአፋር ክልል ልዩ ኃይል ግን ወደ አካባቢው ገብቶ ግድያዎች እንደፈጸመ ይህንኑ ለማስቆምም የአፋር ክልል ልዩ ኃይል በፌዴራል መንግስት አደራዳሪነት ከሶስቱ ቀበሌዎች እንዲወጣ ስምምነት ደርሰው እንደነበረ አቶ አደም ገልጸዋል። የፌዴራል አካላትም ህዝቡን በማወያየት በመጨረሻም ህዝቡ ተስማምቶ የሶማሌ ክልል ባንዲራ እንዲወርድ የተደረገበት ሁኔታ ነበር። ይሄ ሆኖ እያለ ነው የአፋር ልዩ ኃይል ወደ አካባቢው ገብቶ ህብረተሰብ ጋር የተጋጨው። በግጭቱም የበርካታ ሰዎች ህይወት አልፏል፣ በርካቶች ቆስሏል፣ ንብረቶችም ወድመዋል። ይሄ እንደሆነ የፌደራል መንግስት በጉዳዩ ዙሪያ ሁለቱ ክልሎች እንዲወያዩ አዲስ አበባ ላይ ስብሰባ ጠርቶ በሰፊው ተወያይተናል። እንደ ሶማሌ ክልል ችግሩ ዘላቂ መፍትሄ እንዲያገኝ ሞት እንዲቆም በአካባቢ እየታየ ያለው የሞቅሰል የንብረት መውደም እንዲቆም እኛም የበኩላችንን አስተዋጽኦ እንደምናደርግ አረጋግጠን በጋራ እቅድ አዘጋጀን። በእቅዱ መሰረት ለጊዜው ከሶስቱም ቀበሌዎች የአፋር ልዩ ሀይል እንዲወጣና የፌዴራል ጸጥታ አካላት የአካባቢውን ሰላምና ጸጥታ እንዲያስከብሩ ከስምምነት ላይ ተደረሰ። በዚህ ሁኔታ የአፋር ክልል ወጣቶች ልዩ ሀይሉ ከሶስቱ ቀበሌዎች መውጣቱን በመቃወም መንገዶች መዝጋታቸውና በዚህም ስምምነቱን ሊያስፈጽሙ የነበሩ ሶማሌ ክልል የሀገር ሽማግሌዎችና የሃይማኖት አባቶች መጓዝ አለመቻላቸውን አቶ አደም ይገልጻሉ። ምንም እንኳ በፌዴራል መንግስትና በሚመለከታቸው ሌሎች አካላት አስተባባሪነት መንገዱ እንዲከፈት ቢደረግም፣ በድንገት ግን የአፋር ክልል ልዩ ሀይል ጥቃት መፈጸሙን ይናገራሉ። ሁኔታዎች በዚህ ደረጃ ላይ ያሉ ነው። እንደገና በአካባቢ የነበረው ልዩ ፖሊስ ከአካባቢ ህብረተሰቡ ጋር የተጋጨው ከበፊቱ በከፋ መልኩ የበርካታ ሰዎች ህይወት ሊያልፍ ችሏል። እስካሁን ባለው መረጃ ወደ 18 ሰዎች ሞተዋል፣ ብዙዎች ቆስሏል፣ በርካታ ዜጎች ከአካባቢው ተፈናቅሏል። በአሁኑ ወቅት የምግብ እና የውሃ እርዳታ የሚፈልጉ ዜጎች በርከት ይላሉ በአካባቢው የአፋር ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ግን ጥቃት እየደረሰ ያለው በዋናነት በአፋር በኩል ነው ይላሉ። ደግሞ ያው በዚህ በአርብቶ አደር ማህበረሰብ መካከል የተፈጠረ ግጭት ሳይሆን ሆን ተብሎ ተደራጅቶ በከባድ መሳሪያ ህዝብ ላይ ጥቃት እያደረሱ ያሉ ሀይሎች ናቸው። በከባድ መሳሪያ ማለት ነው። ማን ነው ጥቃት አድራሹ? አሁን እነዚህ የገቡ እነዚህ የገቡ የጸረ ሰላም ሀይሎች ናቸው። እየሞቱ ያሉት እነማን ናቸው? አሁን ኢሳዎች ሰሞኑን ሰላማች ዛሬ ዛሬ እየሞቱ ያሉት የአፋር ማህበረሰቦች እየሞቱ ነው። ሰሞኑን ማለት ነው። ከፍተኛ የሆነ የሰላም ችግር አለ። ልዩ ሀይሉ ከሶስቱ አወዛጋቢ ቀበሌዎች እንዲወጣ የአፋር ክልል መንግስት ተስማምቶ እንደነበረ የሚቀበሉት አቶ አመድ ሆኖም ባሉትደር ደረጃ የማይያዙ ትጥቆችን የታጠቁ አሸባሪዎች ጥቃት የፈጸሙበት በመሆኑ ለቆ መውጣት አልቻለም ብለዋል። በእርግጥ አካባቢው ላይ ሰላምና ደህንነት እንዲሰጥን ፌዴራል መንግስት አልካ እንዲገባና ሰላምና ደህንነት ሊያስከብር ው ተወያይተዋል። ውይይቶች ተደርገዋል። ግን አሁንም ቢሆን ወደዛ እንዳይገባ እዛ ደረጃ እንዳይደርስ በመሀልም እንቅፋቶች እየፈጥሩ ነው። ነው የክልሉ ያህል የህብረተሰቡን ሰላምና ደህንነት ለመጠበቅ እንጂ ጦርነት እንትን ማለት እንትን የለበትም። የክልሉ ልዩ ኃይል አሁንም እኮ ለማውጣት ዝግጅት በሚደረግበት ሰዓት ነው በላይ በላይ እየመጡ ተኩስ የሚከፍቱ ያሉት። የግጭቱና አለመረጋጋቱ ዋና መንስኤ ደህንነት ነው ያሉት የሶማሌ ክልል ምክትል ርዕሰ መስተዳደር አቶ አደን ፋራ ከግጭቱና ተርፋን ብሎ የሚያስቡ አመራሮች የጥቅም ትስስር ያላቸው ኮንትሮባንዲስቶችና ሌሎች ጸረ ለውጥ ኃይሎች ችግሩ እንዳይፈታ የራሳቸውን አሉታዊ ሚና እየተጫወቱ ነው ብለዋል። ስለሆነም እነኚህ ጸረ ለውጥ ናቸው ያሏቸው ኃይሎች ላይ ተገቢውን ቁጥጥር በማድረግ ህብረተሰቡ ላይ ተጽዕኖ እንዳይኖራቸው ማድረግ ተገቢ ነው ብሏል። በተጨማሪም ምቹ የልማትና መልካም አስተዳደር ስራዎች ትኩረት ተሰጧቸው እንደሚሰራ የፌዴራል መንግስት እንዲሁም የአፋር ክልልና የሶማሌ ክልል አመራሮችም ይህንኑ ሂደት እንደሚደግፉ መስማማታቸውን አቶ አደም ገልጸዋል። የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ አህመድም በዚህ ይስማማሉ። ሆኖም ኮንትሮባዲስቱና ጸረ ለውጡ ማነ በሚለው ላይ የተለያየ አቋም ነው ያላቸው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ላይ ከድር ሄደዋል።